የአዲስ ዓመት አከባበር ምን ይመስል ይሆን? ሙስሊሙ ምእመን በተለየ መልኩ ያከበር ይሆን በሚል ሼክ ካሊድ መሐመድ ኡመር የዋሽንግተን ዲሲ የፈርስት ሂጅራ ኢማምን አነጋግሬ የሚከተለውን አጠር ያለ መልስ ሰጥተውኛል። ያው አገር ቤት ያለውን በመርዳት ዙሪያ ሁለት አይነት እርዳታ ነው ያለው። አንደኛው በቅርብ የምናውቃቸው ዘመዶቻችን፣ ሰዎች በየጊዜው እንደየፍላጎታቸው ይረዳዳሉ። እስላማዊ ግዴታ ነው። አላህ ሱብሓነሁ ወተዓላ የአላህ መልእክተኛም ነቢዩ ሰለላሁ አለህ ወሰለም ዘመድን እንድረዳ በችግሩ ጊዜ እንድንቆምለት ያዘዙን በመሆኑ ይህንን ያደርጋል ሙስሊሙ ኤኒ ታይም ማለት ነው። ከዛ በተረፈ ደግሞ ግዴታ የሆኑ መስዋዕትነት ይባላሉ። ሰደቃ፣ ዘካ የሚባል በአመት ሀብት ያለው ሰው ለድሀ የሚሰጥ ይሄም አመቱን ሙሉ የሚሄድ ነው። ያም እንደተጠበቀ ግዴታውን ይወጣል። ሶስተኛው በበዓል ጊዜ ነው። በምስልምና ውስጥ ሁለት በዓላቶች ነው ያሉት። አንደኛው ኢደል ፈጥር ጾምን እንደ ጨረስን የምናደርገው ሲሆን ሁለተኛው ደግሞ ኢደል አድሓ የዛሬ ሳምንት አካባቢ ያከበርነው ነው። እንደዚሁም ኢደል አድሓ በሚሆንበት ጊዜ ይታረዳል። በግ ይታረዳል፣ ወይ ፍየል ነው ወይ ደግሞ በሬ ወይ ደግሞ ግመል ያንን አርዶ ደግሞ ለድሃ ይሰጣል። አንድ ሶስተኛ ለቤተሰቡ፣ አንድ ሶስተኛ ለስጦታ ለዘመድም ሊሆን ይችላል፣ አንድ ሶስተኛው ደግሞ ለድሆች ይሰጣል። ይሄ መጠነኛ ገቢ ያለው ነው። ከዛ በላይ ያለው ሰው ደግሞ እንደ ችሎታው አርዶ ይሰጣል። ከዛ በተረፈ እንግዲህ በዚህ አይነት በዓላቶች ላይ የተለየ የሚሰጥ ነገር ወይም የሚደረግ ነገር የለም በሙስሊሙ ማህበረሰብ ውስጥ። የዳላስ ቴክሳስ ነዋሪው አቶ አዲስ ዘውዱ በበኩላቸው እንዴት በዓሉን እንደሚያከብሩት እንደሚከተለው ይናገራሉ። ከኢትዮጵያ ምንም ባልተለየ ሁኔታ ይከበራል። ያው ትንሽ የሚከብደው በቤተሰብ ፋሚሊ ጋር አብሮ ባለመኖር ትንሻ ተጽዕኖ ቢኖረውም ግን አመት በዓሉን ሙሉ ሊያደረግ በሚችል ሁኔታ ነው እንግዲህ የሚከበረ ነበረው የበዓሉ ሁኔታ። ኢትዮጵያ ቅርጫ አለ፣ አሁን ብዙውን ጊዜ እዚህ የሉም ይባላል። እናንተ ጋር ምን ይመስላል? እሱ እንኳን የሌላውን አካባቢ ባላቅ፣ በእኛ ጋር እንኳን እነዚህ ነገሮች በተሟላ ሁኔታ አለ። ከፈለክ ፋርሞች ይኖራሉ፣ እዛ ሄደ የፈለግከውን ራስህን ባርከህ ዶሮን ቢሆን ራስህ እዛው ሁሉን ነገር ጨርሰህ እንት የምትልበት ሁኔታ ነው ያለው። በእኛ አካባቢ አብዛኛው ምእመን ገንዘብ ወደ ሀገሩ ልኮ ወገን ዘመዶቹን በመርዳት ነው ያከበረው። በቃለ መጠይቄ የተካተቱት እንግዶችም ይህንን እንዳደረጉ ገልጸውልኛል። ሦስተኛው እንግዳይ አቶ ዮሐንስ ጉርሙ ከትላንት ወዲያ ቅዳሜ ዕለት ካናዳ ቀደም ብሎ በተከበረ የበዓል ዝግጅት ላይ ተገኝተዋል። ኢትዮጵያዊው በዩናይትድ ስቴትስ እንዴት አዲሱን ዓመት እንደሚቀበልና እንደሚያከብር፣ በተጨማሪም በቶሮንቶ ስላከበሩት በዓል የሚከተለውን ብለዋል። በዓልን እንግዲህ እንደተለመደው የምናከብረው ያው ብዙዎቻችሁ እንደምታውቁት ኢትዮጵያ ውጭ ብዙ ኢትዮጵያውያን የሚኖሩበት ሌላው ትንሹ ኢትዮጵያ ዋሽንግተን ዲሲ ነው። ብዙ ኢትዮጵያውያን አለን። ብዙ አብያተ ክርስቲያኖች አሉ። ብዙ አብያተ መስጊዶች አሉ። ብዙ የፕሮቴስታንትነት ቤተክርስቲያኖችም እንደዚሁ ይገኛሉ። እዛ አካባቢ ያሉ ኢትዮጵያውያን በጠቅላላ ብሄር፣ ጎሳ እና ሃይማኖት ሳይለያቸው የጠዋቱ የቅዳሴ ሲሆን ወይም ደግሞ የጸሎት ፕሮግራማቸውን ከጨረሱ በኋላ ብዙዎቹ በመሰባሰብ ኢትዮጵያውያን በሚገኙበት አካባቢዎች በመገኘት ነው የሚያከብሩት እና አዲስ ዓመትን የሚቀበሉት በመዝናኛ ቦታዎች ቨርጂኒያ አካባቢ የሚኖሩትም ዋሽንግተን ዲሲ ነው የሌለው በሜሪላንድ አካባቢ የሚገኙትም ወጣ ብለው እርድ አከናውነው ቤታቸው በመምጣት ብዙዎቹ ኢትዮጵያውያን አንድ ላይ በመሰባሰብ በዓሉን ያከብራሉ። ይሄ እንኳ በአጋጣሚ እዚህ ሳምንት ማለት ነው ወደ ካናዳ አካባቢ መጥቼ ነበር። ቶሮንቶ አካባቢ ማለት ነው። ቶሮንቶ አካባቢ ያየሁት ግን በጣም የሚያስደስት ነው። ብዙ ኢትዮጵያውያን ከአምስት ሺህ በላይ የሚሆኑ ኢትዮጵያውያን አንድ ላይ ተሰብስበው በዓልን ሲያከብሩ ተመልክቻለሁ። እና ወጣቶችም ባህላቸውን አክብረው ባህላዊ ልብስ ለብሰው ያየሁትና ያንን በጣም አስደስቶኛል ማለት ነው። አሁን የዘጠኝ የሰባትና የስምንት ሰዓት መንገድ ነው። ተመልሰን ምርተን እንግዲህ ደግሞ በዓሉን በዋሽንግተን ዲሲ እናከብራለን እና በዋሽንግተን ዲሲ አካባቢ የተለየ ነገር የለም። ልክ እንደዛው ነው እየተከበረ ያለው። ለዶይቼ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ